የባለ ብዙ ቀለም ሐሳቦች መናሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ማክሰኞ ግንቦት 4፣ 2012 ዓ.ም ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀምረናል። አብራችሁን ካመሻችሁ ከምትሰማቸው ጥንቅሮች መካከል በኢትዮጵያ በኮሮና ቫይረስ ምክንያት ተማሪዎች በየቤታቸው ሆነው ትምህርት በሚከታተሉበት ጊዜ በግልና በመንግስት ተማሪዎች እንዲሁም በከተማና በገጠር ተማሪዎች መካከል የሚፈጠረውን ክፍተት ለመሙላት እንደሚሰሩ የትምህርት ሚኒስቴርና የሳይንስና ከፍተኛ ሚኒስቴር ገልጸዋል። በአንድ ደቂቃ

በሌላ በኩል በባህር ዳር ዩኒቨርሲቲ ከተማሪ የሚተርፈውን ምግብ በመውሰድ ኑሯቸውን ይገፉ የነበሩ ሰዎች ዩኒቨርሲቲው በመዘጋቱ ለከፋ ችግር መዳረጋቸውን ገልጸዋል። እየዞሩ ያን እርዳታ ለማድረግ በሚሞክሩበት ሰዓት በጣም ለማየት እንኳን የሚሰቀጥጥ አይነት ችግሮች ስላዩና በጣም ብዙ መሆኑን ስላረጋገጡ ወደ ሶስት እጥፍ ኤክስቴንድ እንዲሆን የተደረገውና አቶ አስማማው አድማሱን ነበር ያስደመጥነው። በምሽቱ ይዘነዋል። ይህንና ሌሎች ዘገባዎችን ለምሽቱ ይዘናል። ፕሮግራሙን በመምራት ኤደን ገረመው አብሬያችሁ ቆያለሁ። በቅድሚያ ግን ከዓለም ዙሪያ የተሰባሰቡ አጫጭር ዜናዎችን ሀብታሙ ስዩም ያሰማችኋል። ባለፉት 24 ሰዓታት ውስጥ በተደረገው 2424 የላብራቶሪ ምርመራ 11 ሰዎች የኮሮና ቫይረስ ኢትዮጵያ ውስጥ ተገኝቶባቸዋል። በዛሬው ዕለት ቫይረሱ የተገኘባቸው 11 ግለሰቦች ከ19 እስከ 47 የዕድሜ ክልል ውስጥ ያሉ ወንዶች መሆናቸውን ኢትዮጵያ የጤና ሚኒስቴር በፌስቡክ ገጹ በኩል አስታውቋል። ከነዚህ ውስጥ ስምንቱ በአፋር ክልል ሰመራ፣ አንድ ሰው በትግራይ ክልል፣ ሌላ አንደኛ ሰው በሶማሌ ክልል ጅግጅጋ እንዲሁም ተጨማሪ አንድ ሰው ደግሞ በአማራ ክልል ሰሜን ሸዋ ዞን አጣየ ከተማ ለይቶ ማቆየዎች ውስጥ የሚገኙ መሆናቸው ተገልጸዋል። በአጠቃላይ በአሁኑ ሰዓት ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 261 ደርሷል። ባሳለፍነው ሳምንት በሶማሊያ ባህርዳር ላይ ከተማ የሰፈሩ የኢትዮጵያ ኃይሎች የሕክምና ቁሶችን የተሸከመ የኬንያ አውሮፕላን መጥተው በመጣላቸው በአውሮፕላን ውስጥ የነበሩ ስድስት ሰዎች እንደተገደሉ የተለያዩ ምንጮቹን ጠቅሶ የቪኦኤ ሶማለኛ ቋንቋ ክፍል ዘግበዋል። ክስተቱ የተፈጠረው ለማረፍ የመጀመሪያ ሙከራው የአየር መቃወሚያ ሚሳይል የጫነ የኢትዮጵያ ጦር ተሽከርካሪ የአውሮፕላን ማኮብኮቢያ ጎዳናው ላይ በመቆሙ ምክንያት የተጨናገፈበት አውሮፕላን ድጋሚ ለማረፍ በሚሞክርበት ወቅት መሆኑን እማኞችና የሶማሊያ ባለሥልጣናት ተናግረዋል። የኢትዮጵያ ጦር ባለሥልጣናት ወታደሮቻቸው አውሮፕላኑን መጥተው መጣላቸውን አምነዋል። ይሁንና አውሮፕላኑ እንደሚመጣ ቀድመው እንደማያውቁ አስታውቀዋል። ባለሥልጣናቱ ወታደሮቻቸው አውሮፕላኑ ቦምብ ሊጥልብን ነው በሚል ስጋት ተኩስ እንደከፈቱም ሀገራቸው ተጠቅሰዋል። የዩናይትድ ስቴትስ ቁንጮ የጤና ባለስልጣን ከኮንግረስ ኮሚቴ ፊት ቀርበው የኮቪድ-19 እገዳዎችን በፍጥነት ማላላት ሊያስከትላቸው በሚችሉ አደጋዎች ዙሪያ ምስክርነት ይሰጣሉ ተብሎ እየተጠበቀ ነው። ዶክተር አንቶኒ ፋውቺ በኮሚቴው ፊት ከመቅረባቸው አስቀድሞ ኒውዮርክ ታይምስ ሀገሪቱ ባለሶስት ምዕራፉን የዋይት ሀውስ የእርግጠኝነት ምላዎች ችላ የምትሆነ ለድረብረብ ወረርሽኝ ልትዳረግ እንደምትችል በዋነኝነት መልእክት እንደሚያስተላልፉ ተናግረዋል። ይህ አላስፈላጊ ስቃይና ሞትን ከማስከተል አልፎ ወደ መደበኛ አኗኗር ለመመለስ የምናደርገውን ጥረትም ያጓትተዋል ብለዋል ፋውቺ የኮንግረስ ኮሚቴው ምስክሮችን የመስማት ሂደቱን ሲከፍት የቴኔሲው ሴናተር ላማር አሌክሳንደር ላልተወሰነ ጊዜ በቤት ውስጥ መቆየት ለዚህ ወረርሽኝ መፍትሄ አይሆንም ብለዋል ሆኖም ዩናይትድ ስቴትስ ሰፊ ምርመራ ልታከናውን እንደሚገባ ተናግረዋል በሚሊዮኖች የሚቆጠር ምርመራ ሊደረግ ይገባል ይህም አሜሪካውያን ወደ ስራም ሆነ ወደ ትምህርት እንዲመለሱ በቂ የመንፈስ በርታት ይሰጣችኋል ብለዋል ሴናተሩ። አድማጮች ለአሁኑ ያለውን አጫጭር ዘገባዎች እነዚህ ናቸው። የጋቢና ጉዟችን ይቀጥላል። ኤደን ገረመው ምሽቱን እያስተናገድኳችሁ ቆያለሁ። አሁን ወደ ቀዳሚው የዕለቱ ርዕሳችን እንሻገራለን። በኢትዮጵያ በኮሮና ቫይረስ ምክንያት ተማሪዎች በየቤታቸው ሆነው ትምህርት በሚከታተሉበት ጊዜ በግልና በመንግስት ተማሪዎች እንዲሁም በከተማና በገጠር ተማሪዎች መካከል የሚፈጠረውን ክፍተት ለመሙላት እንደሚሰሩ የትምህርት ሚኒስቴርና የሳይንስና ከፍተኛ ትምህርት ሚኒስቴር ገልጸዋል። ስመኝሽ የቆየ ዝርዝሩን ታስደምጠናለች። የትምህርት ሚኒስቴር ኮሚኒኬሽን ጉዳዮች ኃላፊ ወይዘሮ ሀረጓ ማሞ አሁን እየተሰጠ ባለው የትምህርት አሰጣጥ ከመንግስት እስከ ግል እንዲሁም ከገጠር እስከ ከተማ እየተዳረሰ ነው ማለት እንደማይቻል ይህም በትምህርት ዘርፉ ላይ ትልቅ ችግር እንደሚፈጥር ይናገራሉ። የአንድ ደቂቃ ድክመት ትምህርት ስርዓቱ ላይ ምን ያህል ጫና እንደሚፈጥር ይታወቃል። ስለዚህ ጫና ደግሞ በጥናት በወራት እያለ ሲቀጥል ከባድ የሆነ ጫና ለሚፈጥረው ወሮ ወሮ ግን ይሄ እንደ አገር ችግር ስለሆነ ይህን ችግር ተቀብለን ተቋቁመን እንደሚያለ ተቀጣዩ እንዴት ነው? ይህንን ችግር ተቋቁመን አልተን ቀጣይ የሆነ ስራ የምናስቀጥል የሚገባ የሚለን ነገር አሁን በኮሚቴ ደረጃ አጣቅመን ራሳችን ስራ እየሰራን ያለ ነው ማለት ነው። እዚህና በአጠቃላይ እንደ በአገር ደረጃ የገጠለው ችግር፣ በተለይ ትምህርት ዘርፍ ላይ ደግሞ ውጥ ነው ማለት፣ ትምህርት መጥራሪ በራሳም ትልቅ ችግር ነው። ተማሪ በተገኙ ሰዓት በተገኙ ቀን በተገኙ እለት ማለት እንዲገባን ትምህርት በምንኖር አማካኝነት ናምን ካለመሳል የአንዱ ትልቅ ችግር ነው። አንዳንድ የግል ትምህርት ቤቶች እንግዲህ ትምህርት በቀጥታ በኦንላይንም በቴሌግራምም እያደረጉ ትምህርት እንዲቀጥል ያድርገዋል። አቅሙ ያላቸው የመንግስት ትምህርት ቤቶች ደግሞ ይህ አቅም ያላሟሉ ትምህርቱ በዚህ መልኩ የማይቀጥልባቸው አሉና፣ ይሄ በተማሪዎች መካከል የሚፈጠረው ልዩነት እንዴት ነው፣ በኋላ ይሄ ችግር ከተቀረፈ በኋላ ማቻቻል፣ በዚህ ጉዳይ ላይ የታሰበበት ነገር አለ ወይ? አሁን በ ኦንላይን ትምህርት ቤት የተሰጠባቸው ያሉባቸው ትምህርት ቤቶች ቢሆኑ በተለይ የአንደኛ ደረጃና ሁለተኛ ደረጃ ትምህርት ቤቶች በቀጣይ እንደገለጹ የተማሪዎች ላይ ልዩነት የሚያሳድር ሊሆን ስለሚችል በቀጣዩ ልክ ትምህርት ይከፈታል በሚባሉበት ሰዓት ላይ ባናቶች ጋር በመነጋገር በተወሰነ መልኩ ትምህርት ወሰነ ነገር ሊባል

በግል ትምህርት ቤት ውስጥ በሚማሩ ተማሪዎች መካከልም ከፍተኛ ልዩነት እንዳለ ገልጸው በተለይ በአብዛኛው የገጠር አካባቢ የሚኖሩ ሴት ተማሪዎች ብዙ ተግዳሮት ያለባቸው ከመሆኑ አንጻር በዚህ ወቅት ትምህርታቸውን ለመከታተል አዳጋች ይሆንባቸዋል ሲሉ ስጋታቸውን ይገልጻሉ። ብዙ ቤት ውስጥ ተግዳሮት ያላቸው ልጆች አሉ፣ ኢትዮጵያ ውስጥ ማለት ነው። በተለይ ደግሞ ገጠር አካባቢ ደግሞ ሲሆን ሴት ልጆች ማለት እንዲያውም እንኳን ተገኘሽ ሊሆን ይችላል ይህን ስራ ስሪ፣ ያን ስራ ስሪ የሚል ወደ ድሮ እንደገና የመመለስ አገኘናችሁ የሚል ነገር ሊኖር ይችላል። ገጠር አካባቢ እንግዲህ ደግሞ እንደምናውቀው የተላከላቸውን እንኳን ፕላዝማ ስንቱ የቴሌቪዥን አቅርቦት አለው ብለን ብንል ይሄ አጠያያቂ ነገር ነው። ስለዚህ ተጽዕኖ እኔ በጣም ከፍተኛ ነው ነው የምለው። የሳይንስና ከፍተኛ ትምህርት ሚኒስቴር ኮሚኒኬሽን ጉዳዮች ኃላፊ ደቻሳ ጉርሙ በበኩላቸው እንኳን በዚህ በኮሮና ቫይረስ ጊዜ ቀድሞም ቢሆን የከተማና የገጠር ተማሪዎች ሁኔታቸው ስለማይመጣጠን ክፍተት ይኖራል ይላሉ። ድሮም ይኖራል ማለት ልክ በገጠሪቷ ፓርት የሚኖሩ ተማሪዎች እና ሌላ የተሻለ ኢንፍራስትራክቸር ያለበት ሄዳ ላይ የሚኖሩ ተማሪዎች ለትምህርት ቅድመ ዝግጅት ራሱ ሲደረግ ማለት ነው። አንብቦ ለመግባት ለሚወጣው አመት የሚማሩትን ነገር ቀድሞ ተዘጋጅቶ ለመግባት እንደሚመኙ ነገሮች ጋፖቹ አሉ። በዚህ በፊትም የሚኖር ነው። አሁን ግን ይሄኛው ደግሞ እንዳለ ከትምህርት በትምህርት ከተነጥሎ የቆዩበት ታይም ስለሆነ ሌላ ጊዜ በረፍተ ጊዜያቸው በክረምት በምናምን እንደዚህ ልዩነቶች ሊኖሩ የሚችሉ አንዳንዶቹ ቅድመ ዝግጅት አድርገው እንደዚህ ሊያደርጉ ይችላሉ። ስለዚያው ትንሽ ጥረት የሚያደርጉ ከሆነ ተማሪዎችን ስለምታዋውቁ ዶክመንትን መቀባበል ስለሚችሉ የሚችሉትን ያህል ጥረት እንዲያደርጉ ወ አክሰሱን ለመፍጠር ነው ጥረት ያደረግነው ነው ኦንላይን ላይብራሪዎቹ ኖሮ ማቴሪያሎቹ እንዲኖሩ እንዲኖር ሪፈረንስ መጽሐፍ ሳይሆን ልክ ለትምህርት በሚመጥል ሁኔታ የተዘጋጁ ማቴሪያሎች እንዲኖሩ ዩኒቨርሲቲዎች ዩኒቨርሲቲዎቹን በራሳቸው ዌብፔጆች ላይ እንደዚህ የሚሉ ነገሮች የማመቻቸት ስራ፣ እንደገና ደግሞ በማእከል በእኛ በኩልም ይህንን በአይሲቲ ዲፓርትመንት በኩል የማመቻቸት ስራ ነው የሰራ ነው። አክሰሱን መፍጠር ነው። ከዛ በኋላ ሲመጡ ያው በተጣበበ ጊዜ የሆነ ሆነ ያህል፣ ምክንያቱም ሁሉንም ነገር ያጣብበ ነገር ስለሆነ የትምህርት ልምድ እንትን ፋክተር አለው ችግር አለው

ተማሪዎቹ እራሳቸው እጆቻቸው ላይ ያሉትን መጽሐፍ እያነበቡና የተማሩትንም እየከለሱ ቢቆዩ ትምህርት በሚጀመርበት ጊዜ የጎደለውን ለመሙላት ሁኔታውን ቀላል ያደርገዋል ሲሉ ያስረዳሉ። ጉፍቃ ስራዎች፣ የተለያዩ የማህበረሰብ አገልግሎቶች እና ምርምር ላይም ጠንከራ ብሎ የመስራት ንግሮች ስላሉ እምኝን አጣጥሞ ያው አካደሚ ሁን ነገር ደግሞ ከትምህርት ጋር ያለውን ነገር በሚኖረን በቅጥሎ የሚኖረን ጊዜ ይህ ችግር ሲለቀን ወደ በፍጥነት ወደዛ የሚገባበት ሁኔታ አይኖራል። በኮሮና ቫይረስ ምክንያት በመማር ማስተማሩ ላይ እየደረሰ ያለውን ተጽዕኖ ከግምት ውስጥ በማስገባት ተማሪዎች ወደ ትምህርት ቤት በሚመለሱበት ወቅት በሁሉም የግልና የመንግስት ትምህርት ቤቶች የማካካሻ ትምህርት ሊሰጥ እንደሚገባና ለዚህም ዝግጅቶች እንደሚደረጉ ኃላፊዎቹ ገልጸዋል። ለአሜሪካ ድምጽ ለተጠናከረው ዘገባ ስመኝሽ የቆየ ነኝ። ከፌርፋክስ ቨርጂኒያ በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። አብራችሁን ስለሆናችሁ ምርጫችሁ ስላደረጋችሁን እናመሰግናለን። እያስተናገድኳችሁ ያለሁት ደግሞ ኤደን ገረመው ነኝ። በባህር ዳር ዩኒቨርሲቲ ከተማሪዎች የሚተርፈውን ምግብ በመውሰድ ኑሯቸውን ይገፉ የነበሩ ሰዎች ከኮሮና ቫይረስ ጋር በተያያዘ ዩኒቨርሲቲው በመዘጋቱ ለከፋ ችግር መዳረጋቸውን ገልጸዋል። ግለሰቦቹ እንደሚሉት ከተማሪዎቹ የሚተርፈውን ምግብ በማከፋፈል የተወሰነውን በልተውና የቀረውን ደሞ አድርቀው በመሸጥ ለቤት ኪራይና ለሌሎች ወጪዎችም ይጠቀሙ ነበር። ኑሯቸውም በባህር ማዶ ያደረጉት የባህር ዳር ከተማ ተወላጆች ዘንባባ የባህር ዳር ልጆች ሕብረት በሚል ያቋቋሙት የመረዳጃ ማህበር እነዚህን ችግረኞች መርዳት የጀመረ ቢሆንም የተረጂዎቹ ቁጥር ግን ብዙ በመሆኑ በሀገር ውስጥም ሆነ በውጭ ያሉ በጎ አድራጊዎች እንዲሳተፉ ጥሪ አቅርቧል። አስቴር ምስጋናው ዝርዝሩን ይዛለች። ወይዘሮ አስረስ ደርሰ የባህር ዳር ከተማ በላይ ዘለቀ ቀበሌ ነዋሪ ናቸው። አራት ልጆቻቸውን በሞት የተነጠቁት ወይዘሮ አስረስ ቀሪ ሁለት ልጆቻቸውን ይዘው ነበር ከደቡብ ጎንደር ዞን አንበሳሜ ከተማ ከአስራ አምስት ዓመት በፊት ወደ ባህር ዳር የመጡት። ስድስቱ ወልድኳቸው አራቱ ሞተው ቢ ሁለት ነው የቀሩ። ይህን ደግሞ ሞትብኝ ነው፣ ተሰድጅ የመጣው ለሱ ነው የመጣው ምን

እዚህም መጥተው በቀን ስራ ሰርተው የሚያገኙት ገቢ ኑሯቸውን ሊያሻሽል አልቻለም። ጉልበታቸው እየዛለ የአይን ብርሃናቸው እየደከመ ሲመጣ በቀበሌ ድሃ ድሃ ተብለው ተመርጠው በባህር ዳር ዩኒቨርሲቲ ከተማሪዎች የሚተርፈውን ምግብ እያመጡ እንዲመገቡ እድል እንዳመቻቸላቸው ይናገራሉ። ይህ ከተማሪዎች የሚሰበስበው የተራረፈ ምግብ ወይዘሮ አስረስን ለመሳሰሉ ሰዎች የዕለት ጉርሳቸውን የሚሸፍን ብቻ አይደለም የቤት ኪራይ ወጭንም የሚሸፍን ጭምር እንጂ የተራረፈውን እንጀራ መጣል የተራረፈውን ሳመጣ የበላቱን በልቻ ለቤት ክራ ሳጣ አይቻርቄ ደግሞ የተራፊ ደግሞ ሽጫ ለቤት ክራ ይከፍላል ለዛ አላማ እንደዛ ነው ሰው የማርጉ ሌላም የማውቀው የለኝም አሁን ስ ልጄ የማደገልኝ አሁን ነን አሰናከለብኝ ያሳልፍልኝ ያልኩት አልኩት ተሰናከለብኝ። በዚህ በጉንፋንም ተባለ በአሁንም ተባለ ባህር ዳር ዩኒቨርሲቲ የተማሪዎችን የተራረፈ ምግብ ለማምጣት እንዴት እድሉን አገኙት? እድል ያገኙ በቀበሌ እንዴት ተመረጡ? በጉልበት የማጣትና ወላጅ ልጅ የሌለሁ እዛ ገብቼ እያመጣሁ በላለ ትራፊ እንደሞ እያሸጥኩ ምንም ያደራሽዋን ደግሞ እኛ እንበላለን። ነው ምታያት? አዎ እንበላለን እንዴ። አንብዬ ለሽን እወጣለሁ ስል ወይዘሮ ስሜ መንግስት ከወይዘሮ አስረስ ጋር ተመሳሳይ ታሪክ ያላቸው ናቸው። ስሜ ስሜ መንግስት ባላለው የመጠው አንመሳሜ ደረ ወረዳ ነው የመጣሁበት ምክንያቱ የምበላው አጣሁኝ። እናቴ ሞተች፣ አባቴ ሞተ። የምጠጋበት አጣሁኝ። መጣሁ፣ ተመዘገብኩ፣ ገባሁ። የት ነው የተመዘገብኩኝ? የተመዘገብኩኝ ቀበሌው ነው። የድሃ ድሃ ተብዬ ተመዘገብኩኝ። አዚህ ገባሁ። አንድ ልጅ ወለድኩኝ። አዚሁሽ ልጅሽን፣ ሲኔ የወለድሽው በጋብቻ ነው ወይስ ኧረ፣ ዝም ብሎ ነው በተደፍሬ በዚያ ቀረ ቀረ። አሁን አሁን ሆስፒታል እጅ ወለድኩኝ። ወለድኩ ልጁን አሳደግሽው? ልጁን አሳደግኩት። ስንት አመቱ ነው ልጅሽ? 15 አመቱ ነው። 15 አመቱ ነው ብቻሽን እናያሳደግሽው? ብቻዬን እናያሳደግኩት። በዩኒቨርሲቲው እንጀራ ነው ያሳደግኩት። እየለመንኩ ሳጣም፣ እየለመንኩ ነው ያሳደግኩት። ከዩኒቨርሲቲው እንጀራ የምታመጪውን ትበላላችሁ? አዎ። የተረፈውን ደግሞ አሰጣለሁኝ፣ እሸጣለሁ እሸጣለሁ እኛችን ለልብሱም ለጫማውም አረጋለሁ። አሁን ይሄ በሽታ ከመጣ በኋላ ተዘጋብንና፣ ምን እናርገው? ምን እናርገው? ምን እንብለው? እነዚህንና ሌሎች ከ160 በላይ የሆኑ ችግረኛ ሰዎች በአሁኑ ሰዓት ከኮሮና ቫይረስ ጋር በተያያዘ ተማሪዎች ትምህርት በማቆማቸውና ዩኒቨርሲቲዎች በመዘጋታቸው የሚልሱት የሚቀምሱት አጥተዋል። ዘንባባ የባህር ዳር ልጆች ህብረት በሚል የተሰባሰቡት በውጭ ሀገር የሚኖሩ የከተማዋ ተወላጆች በቅርቡ አሰባስበው በላኩት ገንዘብ ለእነዚህ ለ160 ችግረኞች ድጋፍ ማድረጋቸውን ገንዘቡን ተቀብሎ ድጋፉን ያደለው ወጣት ለቤዛ አለሙ ይናገራል። ሰዎች ቢያንስ ቢያንስ የወር አስቤዛ እንዲሸፍን ተፈልጎ ነበር ተልኮ የነበረ ግን፣ በየክፍለ ከተማው የተወሰነ ሰዎችን ማለት በየካባቢ ባሉበት፣ ለምሳሌ ኒሆም በዚህ ባለበት ክፍለ ከተማ የተወሰኑ ሰዎችን፣ ደግሞ ሌሎችን በያሉበት አካባቢ አድርገው የተወሰነ የተወሰኑ ለአምሳ ሰዎች ቢያንስ እንዲደርስ ተፈልጎ ነበር። ግን ከታሰበው ውጭ ሆኖ ያው የተወሰነ ሰውም እየበዛ በእያንዳንዱ ክፍለ ከተማ የተወሰኑ ሰዎች ሲሰበሰቡ ግን ከታቀደ ውጭ ነው ትንሽ ሰው ወደ መቶ ስልሳ ሰዎች አካባቢ የሚሆኑ ሰዎች ተደራሽ ለማድረግ ተሞቋል። ግን ያም ሆኖ በቂ አልነበረም እና አሁንም እነዚህ ሰዎች በችግር ስለሚገኙ አስቸኳይ እርዳታ የሚፈልጉ ሰዎች ናቸው። የኮሮና ቫይረስ ወረርሽኝ መቼ እንደሚጠፋና ዩኒቨርሲቲዎችም መቼ እንደሚከፈቱ አይታወቅም። ኑሯቸውን በባህር ማዶ ያደረጉ ዘንባባ የባህር ዳር ልጆች ህብረት አባላት ከላይ ቁጥራቸው የተጠቀሱትንና ሌሎች በከተማ ውስጥ የሚኖሩ ችግረኞችን ለመርዳት ሰፊ እንቅስቃሴ ጀምረዋል። በአሜሪካ አትላንታ ጆርጂያ ግዛት ውስጥ የሚኖሩት የማህበሩ ሊቀመንበር አቶ አስማማው አድማሱ ይህንን ይናገራሉ። በአሜሪካ ነገር እና በአውሮፓ፣ በደቡብ አፍሪካ በሚኖሩ የባህር ዳርና አካባቢዋ ተወላጆች በበጎ ፈቃደኞች የተቋቋመ ነው። አንድ አመት ይሆነዋል ማህበሩ ከተቋቋመው። ሀምሳ ሰው ለመርዳት ነበረ። እዛ ጉዳያችንን የሚያስተባብሩልን ተወካዮቻችን እየዞሩ ያን እርዳታ ለማድረግ በሚሞክሩበት ሰዓት በጣም ለማየት እንኳን የሚሰቀጥጥ አይነት ችግሮች ስላዩ እና በጣም ብዙ መሆኑን ስላረጋገጡ ወደ ሶስት እጥፍ ኤክስቴንድ እንዲሆን የተደረገው እና ወደ መቶ አምሳ ሰው ከፍ ያለበት ምክንያት እሱ ነው። ለዛም ነው ችግሩ ተጨማሪ ስራ ያስፈልገዋል ብለን ያመንን ጥሪ ማድረግ የምንፈልገው በተለያየ የውጭ አለም የምትኖሩ የባህርዳርና አካባቢዋ ተወላጆች በተለያየ አካባቢ ተወካዮች አስቀምጠናል። በማህበራችን የፌስቡክ ፔጅ የባህር ዳር ልጆች ህብረት ይባላል ፌስቡክ ፔጃችን። በኢሜይልም እንዲሁ ሊያገኘን ይፈልግ ሰው ካለ የባህር ዳር ዘንባባ አት ያሁ ዳት ኮም ነው ኢሜይላችን። በእነኚህ ኮንታክት ኢንፎርሜሽኖች ከአጽናፍ አጽናፍ ያሉ የባህር ዳር አካባቢ ተወላጆች ሊያገኙ ይችላሉ። ኑ እንቀላቀል፣ አብረን እንስራ ጥሪያችን ነው። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር። ከዚህ በመቀጠል ደግሞ ወደ ደቡብ ኢትዮጵያ እናቀናለን። የደቡብ ኢትዮጵያው ዘጋቢያችን ዮናታን ዘብዴዎስ ከታታሪዋ ሰናይት ጴጥሮስ ጋር ያስተዋውቀናል። ሰናይት ጴጥሮስ ትባላለች። የአንድ ልጅ እናት ነች። ለቡና ቁርስ ብላ መስራት የተለማመደችው ኬክ የኑሮዋ ማዕገር ሆኗል። በ5 ኪሎ የፉርኖ ዱቄት እና በ150 ብር የተጀመረው ልምድ ስራ ሆኖ በቀን አንድ ሺህ ብር ያስገኝላታል። ሰው ጋር ተቀጥራት ስራ እንደነበር የተናገረችው ሰናይት ስለምን ያለኝን እውቀት ተጠቅሜ በራሴ ያልከውን ብላ መነሳቷን ማጫውታኛለች። ምግብ ነክ ነገር ላይ ትንሽ ሞካከራለሁ። ሙያተኛ ነኝ አልልም፣ ግን ሙያ ትንሽ አለኝ። ማንኛውንም አይነት ምግብ ለመስራት ስፈልግ ውስጤን ቀድሜ አስበውና ያንኑ አይነት ጣም ያሰብኩትን አይነት ጣም እስኪመጣልኝ ድረስ እሰራለሁ። ኬኮንም እንዳጋጣሚ ምናሌ ለእኛ ነው በቃ ቤት እንደ ቡና ቁርስ፣ ፒዛ እሰራለሁ። አሁን ለእኛ ለቤት ውስጥ እንደዚህ ሆንዴ ልክ ያስተምር የሆኑ ሰዎች ግን ለየት ያለ ነገር እስቲ አምጪልኝ ሲሉኝ ለየት ባለ መገ ሰርቼ የሚወስድላቸው ነገር አለ። ልክ እንደ በርገር አሁን አትክልት ሳንዶች ሰርቼ ወስድላቸዋለሁ። ፒዛውንም እንደዛ በኖርማል ፒዛ ሰራና ሸፈንፈን አድርጌ ወስድላቸዋለሁ። እንደዚህ አይነት ነገሮችን የመሞከር ልምድ አለኝ። አሁን ግን ብዙ ነገር መልኩን መቀያየር ጀምሯል ነው የምትለው። የኮሮና ቫይረስ ኢትዮጵያ ከገባ ወዲህ ለፍቼ ጥሬ የሚሰራው ስራዬ በጫን ስር ወድቋል የምትለው። አሁን ደም ሰው ገና ሳሳየው ይህ ስንዱታ ነካክቶ ማንድ ሱፐር ማርኬት ላይ የተቀመጠ ነገር ይሄ ሲመጣ አልሸጥ ስላቸው አውጥተሽ ነው አይነት ነገርም ይላል ሰው። ያን ማስረዳቱ እንደገና ከዚህ በፊት አሁን ከምንድን ነው የምትሰሪው ምንድን ነው የሚለውን ነገር ነበር ለማስረዳት ለሰው ረዥም ሰዓት የሚወስድብኝ። አሁን ግን ከሌላ ጋር ንክኪ እንደሌለው እኔ ቤቴ ውስጥ ሰርቼ በጥንቃቄ እንደማመጣ ለማስረዳት ራሱ ትልቅ ስራ ነው የሚሆን ይለን። እንደዛም ሆኖ አሁን ከዚህ በፊት ስሸጥ የነበረው በቀን አንድ ሺህ ብር ነው የሸጠው መቶ ፍሪ ኬክ በአስር አስር ብር እስከ አንድ ሺህ ብር ሽያጭ ይዤ ምገባው በየቀኑ ሰባት በወጣ እስከ አራት ሰዓት እስከ አምስት ሰዓት ባለው ማለት አሁን ላይ ግን ሰላሳና አርባ ፍሪኬት፣ ምሳሌ ደግሞ የበሰለ ነገር ነው ይዘህ ወጥተህ ካልተሸጠ ይዘህ የምትገባው ተመላሹ ክሳራ ነው የሚሆነው። ተድጋሚ ያንን ነገር አልሸጠውም ምክንያቱም ዛሬ ላይ አደረብ ይበላብኝ ሰው ሊሆነ ቴስቱ ይለይበታል፣ ነገ ተመልሶ ከሚቀይመኛ ሰው በሚል አልሸጠውም። ሲያድርብኝ እዚሁ ቤት ነው የሚቀረው፣ የሆነ ነገር ሆኖ ያልቃል። ሰላሳና አርባ ፍሬ እንኳን የማያልቅበት ጊዜ አለ። አሁን ላይ ከዚህ በቀደም የሚረከቧት ሱፐር ማርኬቶች በበሽታው ምክንያት መውሰድ ወይም መቀበል ስላቆሙባት ከገበያ ገበያ በእግሯ የኳተነች እየሸጠች መሆኑን ተናግራለች። ይሄ ነገር እስኪያልፍ ድረስ አንቺ በራስሽ መንገድ እንደምትሞክሪ ነጋ ያለውን ክብ ይቁም በሚል እየተረከቡኝ አይደሉም ሱፐር ማርኬቶቹ እኔው ነኝ በእግሬ አሁን ከዚህ በወጣ እስከ ሞቢል በታክሲ ሄዳለሁ። ከሞቢል በኋላ ያለውን ግን ባንኮች ላይ ፋርማሲዎች ላይ ሱቆች አካባቢ እና እንደዚህ ንግድ ቤቶች ላይ ቁርስና መቅሰስ ሰዓት ላይ ሱቃቸውን ዘግቶ ለመመገብ ከሚሄዱ ባሉበት እያቀረቡ እንደዛ ነው፣ ይዤ እየዞርኩኝ። እኔ በመዞር ነው እንጂ የሚሸጠው አሁን የሚረከበኝ ሰው የለም። ሌላ ገቢ ከዚህ ውጭ ሌላ ገቢ ከዚህ ውጭ የለኝም። እና ኑሮ እንዴት ነው ታዲያ? አሁን ላይክ ከዛ ጊዜ ወዲህ ያው ትንሽ ይከብዳል። ቢሆንም መቋቋም ነው። ከዚህ የከፋውን ጊዜ ላይ አምጣው እንጂ ቢከብድም እንቋቋመዋለን። ከምንድን ነው የምትሰራቸው አሁን አንቺ? ደረቅ ኬክ ነው የምሰራ ደረቅ ኬክ ነው። ፍርኑሉ ዱቄት በዋናነት የሚገባ ነው። ከዛ ውጭ የምጠቀማቸው እንቁላል፣ ወተት፣ የምግብ ቅቤ እና በቃ በውሃ አይነካውም። አሁን የጾም ወቅት ላይ በውሃ ይቦካል ግን ከጾም ውጪ በሚሆንበት ጊዜ ውሃ አይነካውም። በእንቁላልና በወተት የምግብ ቅቤ፣ ቅቤውን ለማጥፋት ቫኒላ ፍሌቨሮች አሉ። እነሱን ነው የሚጠቀመው። ሰናይት ግን አሁንም አላማዋ ጽኑ ነው። ትልቅ ድርጅት ከፍታ የመስራት ሕልም እንዳላት አትሸሽግም ለሌሎችም መትረፍ ትሻለች። ጥሩ ተላመደልኝ ብዬ የመጣው መሀል ላይ ይህንም መዳከም ይመጣል። ባቆመው መሰለቻቸት ይሆናል። ከዛ እርግፍ አድርጌ ከዚህ ነገር ላይ ወጣ ነው ኪሳራ እንዳላምኝበት ዝም ብሎ እንደ ልንቀሳቀስ ሰውም እንዳይረሳው በሚለው ነው እንጂ አሁን ደሊ ደንበኛ የሆነ በደንብ ቤት አግባባቸው የሚያቆኝ ናቸው እንጂ የሚገዙኝ አዲስ ከስተመር ለመግዛት ይከብደዋል። የኮሮና ወረርሽኝ ለመከላከል የምታደርገውንም ጥንቃቄ ተናግራለች። በተገኘው አጋጣሚ ሁሉ እጅ ነታጠባለው። ስሰጥ ግን እኔ እንጃ አንስቼ የምሰጠው ንክኬ የለም። ወይም ደግሞ ተቀብሎኝ አንድ ሰው አያልፈልገውም ይቅር ቢለኝ መልሼ አልወስደውም። ባይከፍለኝ ያ ሰው ነክቶታል እኔ ጋር መመለስ ስለሌለበት፣ ወይ ይዞ ይሄዳል አሊያም ደስ ካሉ ይከፍልልኛል። ያ ባይሆን እንኳን መነካካት ስለማልፈልግ ከነካው በኋላ መልሻ አልቀበልም። ሳይከፍሉ ሁላ ይዞ የሚሄዱ አሁን ብዙዎች አሉ። እንደዛ ከሆነ ነው ጥጋበኛ ነሽ አንቺ አይነት ነገር ብሎ ነው የሚሄዱት። እኔ ግን ለሌላውም ጭምር ስለምጠነቀቅ ነው፣ እኔ ብቻ አይደለም። ያ ሰው ይታጥብ አይታጠብ ይጠቀም አይጠቀም ሳኒታይዘር አላቅም። ነክቶ ከሚመልስብኝ ግን አስር ብር እኔ ብከስል ይሻላል በሚለው እንደዛ የሚሆንበት ጊዜ አለ። በመቀጠል ሳኒታይዘርም አልኮልም አለኝ ብር ከተቀበልኩን ከመስጠትም በኋላ እጄን አጸዳለው። በተረፍም ማስክ አደርጋለሁ፣ ግላፍ እጠቀማለሁ፣ ንክኪን በጣም እየተጠነቀኩ ነው፣ ርቀቴን እጠብቃለሁ። እስካሁን ባለው እቤትም ስገባ ልጄንና ባለቤቴን ከማግኘቴ በፊት መታጠቢያ እጅት አጥቤ ራሴን ከቀየርኩ በኋላ ነው ማገኛቸው። ወጣቶች በእጃችን ያለውን ነገር ብዙ ጊዜ አናቅም። አንችም ቺው ባለሽ እውቀት ባለሽ ልምድ ተሰጦ ነው ሆን እያደረች ያለሽው ራስሽን ችለሽ ቆመሻል። ብዙዎቻችን ግን እንዚይ ነገር ውስጥ ብዙ ጊዜ አንታይም ወይ እንጠብቃለን፣ ከመንግስት ሊሆን ይችላል ከባላት ወዘተ። ተረፈ ምንድን ነው የምትመክርን? የሆነ ነገር ለመጀመር ትልቅ መነሻ እንጠብቃለን። ያ አይደለም፣ ውስጣችን ያለውን ፍላጎት ማዳመጥ ነው እና ፍላጎትን ብቻ ሳይሆን ይህን ነገር ሰራለሁ ብሎ ከመዝለል ከመግባታችን በፊት ስራውን እንወደዋለን ወይ ስራውን የምትወድበት ከሆነ ረዥም ሰዓት ብታሳልፍበትም በስራው አትጸጸትም ዛሬን ብትደክም ነገኝ ታተርፍበታለን በጣም በትንሽ ነገር ያሰብነውን ነገር ማድረግ ማሳካት እንችላለን ብዙ ጊዜ ደግሞ ቢዝነስ ላይ ፍርሃቻ ነው ወጣቶችንም ሌሎችንም ቢሆን የሚዘን ፍራቻ ነው እንደዚህ ቢጀምር ብከስርስ እንደዚህ ቢሆን ይሄ ገንዘብ ቢጠፋብኝስ አይነት ነገር ስጋት ውስጣችን ስላለ ነው ማንወጣውና ቢዝነስ ላይ ጥንካሬው ካለ አትከስርም። ልጅ ያለች በትምህርቷ በጣም ጎበዝ ስለነበረች ሐኪም የመሆን ፍላጎት የነበራት ሰናይት አሁን የንግድ ሰው ሆናለች። መክሊታችን የተለያየ ነው። ዋናው መክሊታችንን መለየት መወደድና የተሰጠንን ያንን መክሊት መጠቀም ከሁላችንም በተለይ ከወጣቶች ይጠበቅብናል የሚል መልእክት አስተላልፋለች። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም የጋቢና ቪ ዝግጅታችን እዚህ ላይ ያጠናቀቅን። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ፣ እንዲሁም በትዊተር ሃሽታግ ጋቢና ቪን በመጠቀም አድርሱን። ጋቢና ቪ አት ቪኤ ኒውስ ዶት ኮም የኢሜይል አድራሻችንን ተጠቀሙ። ጋቢና ቪኤ ብላችሁም የኢንስታግራም ገጻችንን ተከተሉ። ሳስተናግዳችሁ ያመሸሁት ኤደን ገረመው ነበርኩ ከአቀናባሪያችን ኤልያስ አስማረጋ መልካም ምሽት። Radone Vioi se cantava Fano Romotti